ዶክተር መረራ ጉዲና የትኛውንም የኢትዮጵያ ሕግ አልጣሱም ሲል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ መግለጫ ወጣ። ሊቀመንበሩና የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበር ዶክተር መረራ የታሰሩት የሚመሩት ሰላማዊ ትግል በመንግስቱ ላይ ስጋት ስለፈጠረ ነው ያለው ኦፌኮ መሪው በአስቸኳይ እንዲፈቱም ጠይቋል። መንግስት በበኩሉ ዶክተር መረራ ጉዲና የታሰሩት በሽብርተኛነት ከተፈረጁ አካላት ጋር በመገናኘታቸው የአስቸኳይ ጊዜ አዋጁን ጥሰዋል በሚል እንደሆነ እያስታወቀ ነው። መለስካቸዋማ ከአዲስ አበባ ዝርዝሩን ልኳል። በኦሮሞ ፌዴራላዊ ኮንግሬስ ህዳር 24 ቀን 2009 ዓ ም በጽሑፍ የተሰራጨው መግለጫ የኦሮሞ ህዝብ በግፈኛ ገዢዎች የበደል ጽዋ መጋት ከጀመረ ጊዜ የቆየ ቢሆንም ለአፍታም ከትግሉ ያፈገፈገበት ጊዜ የለም ይላል። ለአያሌ ዓመታትም የመብት ትግሉን እንዳላቋረጠ በመዘርዘር በየጊዜው በዚህ ትግል ጉልህ ሚና ተጫውተዋል ያላቸውን የኦሮሞ ታጋዮችን ስምም ያስታውሳል። ዶክተር መረራ ጉዲናም ከእነዚህ አንዱ መሆናቸውን በማስታወስ መላ ህይወቱን ለኢትዮጵያ ህዝብ በአጠቃላይና በተለይም ለኦሮሞ ህዝብ ሲታገልና ሲያታግል የቆየ እንደሆነ በመግለጽ የአውሮፓ ህብረትም ባለፈው ወር ወደ ብራስልስ ሲጠራቸው ይህንኑ በመገንዘብ በሀገሪቱ ውስጥ ያለውን ሁኔታ እንዲያስረዱ እንደነበረ ያስገነዝባል። የመግለጫውን ዓላማ በተመለከተም የኦፌኮ የስራ አስፈጻሚ አባል አቶ ጥሩነህ ገምታ ለቪኦኤ ይህንን ብለዋል። ዶክተር መረራ የአስቸኳይ ጊዜ አዋጅ ወይም ሌላ የሀገሪቱ ህግ የጣሰው ነገር አለመኖሩን እና በማንኛውም ቦታ ላይ ዶክተር መረራን የተጠረጠረበት ነገር ሁሉ መሰረተ ቢስ ውንጀላ መሆኑንና ዶክተር መረራ ይመሩ የነበረውን ህዝባዊ ሰላማዊ ህዝባዊ ትግልን ለማኮላሸት ወይም ለማቀዝቀዝ የታሰበ እንደነበረ እና ይሄም መረራ መታሰሩ አግባብ አለመሆኑና በአስቸኳይ እንዲፈታልንም ጥያቄ ማቅረባችን ነው። የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ ባለፈው ሳምንት መጨረሻ ላይ ለጋዜጠኞች በሰጡት መግለጫ እንዳስታወቁት ዶክተር መረራ ጉድና በቁጥጥር ስር የዋሉት የአስቸኳይ ጊዜ አዋጁን በመጣሳቸው እንደሆነ ገልጸዋል። በተለይም በኢትዮጵያ ፓርላማ በአሸባሪነት ከተፈረጁ በመገናኘትና አብረው መግለጫ በማውጣትም የአስቸኳይ ጊዜ አዋጁን ጥሰዋል ብለዋል። አቶ ጥሩነህ ገምታ ግን ይህንን አይቀበልም። ዶክተር መረራ ከሀገሪቱ ህጎች የትኛውንም ህግ እንዳልጣሱ ከሳሾቹም ወንጃዎቹም ሳይቀሩ ያውቃሉ ይላሉ። ይሄ ከአሸባሪ ድርጅቶች ጋር የመቆም የምለው ነገር የዶክተር መረራ ዓላማ አይደለም። እሱ የተጓጓዘበት ዓላማ ቢኖር የአውሮፓ ህብረት ባደረገለት ጥሪ መሰረት በዛ ላይ በሀገሪቱ ውስጥ የሚገኙ ችግሮችን ወይም እየተከሰተ ያለውን ችግሮች ወዴት እንደሚያመሩ ጭምር ለማስረዳት እዛ የአውሮፓ ህብረት ስብሰባ ላይ የተገኘ ብቻው ነው። እኛ የምናውቀው የዓለም ህብረተሰብ የሚያውቀው እና ምናልባትም ከሳሾቹም ወይም ወንጃዎቹም የምረዱት ይሄንን ነው። አቶ ጥሩነህ ጨምሮ ዶክተር መረራ ከተያዙበት ጊዜ ጀምሮ በአስቸኳይ ጊዜ አዋጁ ምክንያት በቁጥጥር ስር ከሚውሉ ሰዎች በተለየ ሁኔታ ፍርድ ቤት መቅረባቸውን ለቪኦኤ አስረድተዋል። እሳቸው እንዳብራሩትም ብዙ ጊዜ በሀገሪቱ ተደርጎ በማይታወቅ ሁኔታ ዶክተር መረራ በተያያዙ አስር ሰዓት ባልሞላ ጊዜ ውስጥ ፍርድ ቤት ቀርበዋል ይላሉ። ሐሙስ ዕለት ከሰዓት በኋላ ወደ አስር ሰዓት አካባቢ አራዳ ምድብ ችሎት እንደቀረቡ ሰምተናል። የመጀመሪያ ደረጃ ፍርድ ቤት ቀርበዋል። በዛም ደግሞ በአሻባሪነት የሚጠረጠሩ ሰዎች የሚጠየቁበት የጊዜ ቀጠሮ የ28 ቀናት የጊዜ ቀጠሮ ተጠይቆባቸው እንደነበረ ሰምተናል። ፍርድ ቤቱ ይህንን የምርመራ ጊዜ ሰጥቷል ለፖሊስ አው ይህንም መሆኑን የፓርቲያችን ተወካይና ጠበቃቸው ቀርቦ እንዳረጋገጠ ገልጸውልናል። ይህን መረጃ አግኝተናል። አቶ ጥሩነህ የቤተሰብ አባላትን በመጥቀስም ዶክተር መረራ ጉዲና እስከ ትናንት ድረስ ጤንነታቸው የተሟላ እንደሆነ ማወቅ መቻላቸውንም ገልጸዋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ